የዲደብልዩ ዜና አመሰግናለሁ ሂሩት ጤና ስጥልኝ አድማጮች ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ የቀድሞ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ ስርዓተ ቀብር ዛሬ ተፈጸመ ሙፍቲ ሃጂ ኡመር ኢድሪስ ትናንት እሁድ ነበር በ94 ዓመታቸው ከዚህ ዓለም በሞት የተለዩት እስራኤል ትናንት እሁድ ከሐማስ ለተሰነዘረ ጥቃት አጸፋ ነው ካለችው ብርቱ የአየር ጥቃት በኋላ የጋዛ የተኩስ አቁም ስምምነት ተግባራዊነቱ እንደሚቀጥል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአውሮፓ ህብረት በበኩሉ የጋዛ የተኩስ አቁም ስምምነት ገቢራዊነት እስኪረጋገጥ በእስራኤል ላይ ለመጣል ያሰበው ማዕቀብ በይደር ይቆያል ብለዋል። የጣሊያን የባህር ድንበር ጠባቂዎች ላምፔዱሳ ደሴት አቅራቢያ 91 ስደተኞችን ከመስጠት መታደጋቸውን አስታወቁም። ጠባቂዎቹ እንዳሉት በደሴቲቱ አቅራቢያ ለአደጋ ተጋልጣ ነበር በተባለው ጀልባ ውስጥ ከነበሩ ሰዎች መካከል የሁለት ሰዎች ሕይወት አልፏል። ሩሲያና ዩክሬን ለዛሬ አጥቢያ አንዳቸው በሌላው የመሰረተ ልማት ላይ ባደረሷቸው የድሮንና የአየር ጥቃት ብርቱ ውድመት ደረስም። ዩክሬን በሩሲያ የኦሩምቦርግ የጋዝ ማጣሪያ ጣቢያ ባደረሰችው የድሮን ጥቃት ለሩሲያ ተጎራባች ካዛኪስታን በሚተላለፈው የጋዝ ምርት ላይ ከ25 እስከ 30 በመቶ ሊቀንስ ይችላል ተብሏል። የፈረንሳይ ፖሊስ ፓሪስ ውስጥ ከሚገኘው ታዋቂ ሙዚየም እጅግ ውድ ጌጣጌጦች የሰረቁ ሰዎችን ለመያዝ ለሁለተኛ ቀን ጥረታቸውን ቀጥለዋል። በዓለማችን እጅግ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ የሆነው የሉቨር ሙዚየም እንደምን ስርቆት እንደተፈጸመበት አነጋጋሪ ሆኗል። ዜናውን በዝርዝር የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ ስርዓተ ቀብር ዛሬ ተፈጸመ። ሙፍቲ ሃጂ ኡመር ኢድሪስ ትናንት እሁድ ነበር በ94 ዓመታቸው ከዚህ ዓለም በሞት የተለዩት። ሃጂ ኡመር ኢድሪስ በ1960 የመምህርነት ፍቃድ ካገኙበት ጊዜ አንስቶም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝደንትነት እስከ መምራት የደረሰ አገልግሎት እንዳበረከቱ ተነግሮላቸዋል። የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ በተገኙበት ብሔራዊ የአስክሬን ሽኝ ስነ ስነስርዓት በሚሊኒየም አዳራሽ ተካሂዷል። ፕሬዚዳንት ታዬ በአሸኛኘት ስነስርዓቱ ላይ ባደረጉት ንግግር ኢትዮጵያ ታላቅ ሰው አጣች በማለት ነበር ሙፍቲን የገለጿቸው። ኢትዮጵያ ዛሬ ታላቅ ሰው አጣለች፣ መሪር የሀዘን ቀን ነው። ተቀዳሚ ሙፍቲ አጂ ዑመር ድሬስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። የተቀዳሚ ሙፍቲ ሃጂ ኢድሪስ ሕይወት በራሱ አስተማሪ ነበር ያሉት ፕሬዚዳንቱ በአበርክቷቸው እድለኛ እንደነበሩም ተናግረዋል። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀደማዊ ሙፍቲ ሀጅምር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሃይማኖት አባትነታቸው በአጠቃላይ ላበረከቱት አስተዋጽኦም የአዲስ አበባ ዩኒቨርሲቲ በ2011 ዓም የክብር ዶክትሬት አበርክቶላቸዋል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባለትዳርና የአምስት ወንዶችና የአራት ሴቶች ልጆች አባት ነበሩ። እስራኤል ትናንት እሁድ ከሐማስ ለተሰነዘረ ጥቃት አጸፋ ነው ካለችው ብርቱ የአየር ጥቃት በኋላ የጋዛ የተኩስ አቁም ተግባራዊነቱ እንደሚቀጥል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። እስራኤልም ለበርካታ ፍልስጤማውያን ሞት ምክንያት ከሆነው የአየር ጥቃት በኋላ ወደ ተኩስ አቁም ስምምነቱ መመለሷን አረጋግጣለች። እስራኤል ጦር ትናንት እሁድ ራፋ ውስጥ በሰነዘረው የአየር ጥቃት የሐማስ ታጣቂዎችን ኢላማ ማድረጉን አስታውቋል። እስራኤል በትናንቱ ጥቃት ጸረት ታንክ ሚሳይል ተኩሰው ሁለት ወታደሮችን ገድሎብኛል ስትል ሐማስን ከሳለች። በተፈጸመው ጥቃት ምን ያህል ሰዎች እንደተገደሉ ግን እስራኤል ያለችው ነገር የለም። ነገር ግን የጋዛ የሆስፒታል ምንጮች ባወጡት መረጃ የእስራኤልን የአየር ጥቃት ተከትሎ 44 ፊልስጤማውያን መገደላቸውን ይፋ አድርገዋል። ሐማስ በበኩሉ ራፋ ውስጥ በግልጽ የሚንቀሳቀስ ኃይል እንደሌለው በመግለጽ እስራኤል በተኩስ አቁሙ ላይ ግልጽ ጥሰት እየፈጸመች ነው ሲል ከሷል። የእስራኤልን የአየር ጥቃት ተከትሎ የጋዛ የተኩስ አቁም ለአደጋ መጋለጡ ስጋት እንዳጫረ ሲነገር ከቆየ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመጽ ቱን ዜና አሰምተዋል። እስራኤልም ለዚህ ማረጋገጫ መስጠቷን የፈረንሳይና የጀርመን ዜና አገልግሎቶች ኤኤፍፒ እና ዲፒኤ ዘግበዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የጋዛ የተኩስ አቁም ገቢራዊነት እስኪረጋገጥ በእስራኤል ላይ ለመጣል ያሰበውን ማዕቀብ በሂደር ማቆየቱን የህብረቱ የውጭ ጉዳይ ኃላፊ ተናግረዋል። የአውሮፓ ህብረት በአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም ሀሳብ ከመቅረቡ አስቀድሞ በእስራኤል ሚኒስትሮች ላይ የጉዞ እቀባን ጨምሮ የንግድ ግንኙነት ላይ ማዕቀብ መጣል የሚያስችል ምክር ሀሳብ አቅርቦ ነበር። የህብረቱ የውጭ ጉዳይ ሚኒስትሮች ዛሬ ብራሰልስ ውስጥ ካደረጉት ስብሰባ በኋላ መግለጫ የሰጡት የውጭ ጉዳይ ኃላፊው ካጃ ካላስ እንዳሉት የተኩስ አቁሙ በህብረቱ የተያዙ አውዶችን መቀየራቸው ለሁሉም ግልጽ ሊሆን ይገባል ብለዋል። ኃላፊው አያይዘው ነገር ግን ወደ ጋዛ ተጨማሪ እርዳታ ማስገባትን ጨምሮ ተጨባጭ እውነተኛና ቀጣይነት ያለው ለውጥ ካላየን የማዕቀቡ ነገር ክፍት እንደሆነ ይቆያል ብለዋል። እስራኤል የአውሮፓ ኅብረት በጋዛ ጉዳይ ትልቅ ሚና እንዲኖረው ከፈለገ ሊጣልባት የታቀዱ ማዕቀቦች አስቀድሞ እንዲነሱ ግፊት ስታደርግ ቆይታለች። ለፍልስጤማውያን ትልቁ ዓለም አቀፍ ለጋሽ የሆነው የአውሮፓ ኅብረት ከጦርነቱ በኋላ በጋዛ ውስጥ ያለውን ተሳትፎ እንዴት ማሳደግ እንዳለበት እየገመገመ ነው። ይህ ዶችቨለ ነው። የጣሊያን የባህር ድንበር ጠባቂዎች ላምፔዱሳ ደሴት አቅራቢያ ዘጠና አንድ ሰዎች ከመስጠም መታደጋቸውን አስታወቁም። ጠባቂዎቹ እንዳሉት በደሴቲቱ አቅራቢያ ለአደጋ ተጋልጣ ነበር በተባለው ጀልባ ውስጥ ከነበሩ ሰዎች መካከል የሁለት ሰዎች ህይወት አልፏል። ከላምፔዱሳ በ16 ማይል ርቀት ላይ የነበረችው ጀልባዋ በአደገኛ ሁኔታ ውስጥ መሆኗን የተመለከቱ ድንበር ጠባቂዎች ሁለት የህይወት አድን ጀልባዎች ማሰማራታቸውን ገልጸዋል። በህይወት ከተረፉት ውስጥ አንዲት ሴትና አምስት ለአካለ መጠን ያልደረሱ ታዳጊዎች እንደነበሩበት የፈረንሳይ ዜና አገልግሎት ዘግቧል። ስደተኞቹ ከፓኪስታን ኤርትራና ሶማሊያ የተነሱ ናቸውም ተብሏል። በላምፔዱሳ ደሴት አቅራቢያ ባለፈው አርብ በተከሰተ የጀልባ መስጠም አደጋ 20 ሰዎች አሁንም ድረስ የደረሱበት አልታወቀም። የአደጋውን መከሰት ተከትሎ በስፍራው የደረሱ የህይወት አድን ሰራተኞች 11 ሰዎች በህይወት ማትረፍ ሲችሉ የአንድ ሰው አስክሬን ከባህር ውስጥ ማውጣታቸው በዘገባው ተመልክቷል። ሩሲያና ዩክሬን ለዛሬ አጥቢያ አንዳቸው በሌላው የመሰረተ ልማት ላይ ባደረሷቸው የድሮንና የአየር ጥቃቶች ብርቱ ውድመት ደረሰም። ዩክሬን በሩሲያ የኦሩምበርክ የጋዝ ማጣሪያ ጣቢያ ባደረሰችው የድሮን ጥቃት ለሩሲያ ተጎራባች ካዛኪስታን በሚተላለፈው የጋዝ ምርት ላይ ከ25 እስከ 30 በመቶ ሊቀንስ ይችላል ተብሏል። ዩክሬን ከድንበሯ 1700 ኪሎ ሜትሮች ወደ ሩሲያ ድንበር ዘልቃ ጥቃቱን መፈጸመዋን አረጋግጣለች። ዩክሬን እንደምትለው ካለፈው የነሐሴ ወር ጀምሮ የሩሲያ የነዳጅ መሰረተ ልማት ላይ ያነጣጠረው ጥቃቷ ሩሲያን ከነዳጅ ሽያጭ የምታገኘውን ገቢ ለማሳጣት ያለመ ነው። ይህ በእንዲህ እንዳለ ሩሲያ በበኩሏ ሌሊቱን በፈጸመቻቸው ጥቃቶች የዩክሬን የወደብ መሠረተ ልማቶች ኢላማ ማድረጋቸውን የሀገሪቱ የምክትል ጠቅላይ ሚኒስትር ተናግረዋል። ጥቃቱን ተከትሎ ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ በቴሌግራም ባሰራጩት መረጃ ሩሲያ ሆን ብላ ወሳኝ የመጓጓዣ መሠረተ ልማቶቻችንን ኢላማ እያደረገች ነው ብለዋል። ሩሲያ በጥቃቱ በዩክሬን ሰሜናዊ ግዛት ቼርኔቭ ውስጥ በተዘረጋው የባህር መስመር ላይ ጉዳት ማድረሷን ባለሥልጣኑን ጠቅሶ ሮይተርስ የዜና ወኪል ዘግቧል። በመጨረሻም የፈረንሳይ ፖሊስ ፓሪስ ውስጥ ከሚገኘው ታዋቂ ሙዚየም እጅግ ውድ ጌጣጌጦች የሰረቁ ሰዎችን ለመያዝ ለሁለተኛ ቀን ጥረታቸውን ቀጥለዋል። በዓለማችን እጅግ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ የሆነው የሉቨር ሙዚየም እንደምን ስርቆት እንደተፈጸመበትም አነጋጋሪ ሆኗል። ትናንት እሁድ ማለዳ ሙዚየሙ ለጎብኚዎች ክፍት በተደረገበት ቅጽበት የተደራጁ ናቸው የተባሉ ሌቦች ጭንብል አጥልቀው በዋጋ የማይተመኑ የተባሉ የተለያዩ ጌጣጌጦችን ዘርፈው ማምለጥ ችለዋል። የዘረፋው መርማሪዎች እንዳሉት ሌቦቹ ለዘረፋው እጅግ በተደራጀ መንገድ ተዘጋጅተዋል። በዚህም የመደበኛ ግንባታ ሰራተኞች በመምሰል ከሙዚየሙ አጠገብ መሰላል ላይ የተገጠመለት ከባድ ተሽከርካሪ ማቆማቸውንና መንገዱን ከትራፊክ ነፃ የሚያደርጉ ምልክቶች ማስቀመጣቸውን ደርሰውበታል። ከሙዚየሙ ለማምለጥም ቀላል ሞተር ሳይክል መጠቀማቸውን መርማሪዎቹ ተናግረዋል። ነገር ግን ከባድ የደህንነት ጥበቃ የሚደረግለት ታላቁ የፓሪስ የሉቨር ሙዚየም እንደምን የጥበቃ ክፍተት ተፈጠረበት የሚለው በትልቁ ጎልቶ መነጋገሪያ ሆኗል። ሌቦቹ እጅግ በከበሩ እንቁ የተንቆጠቆጡ የናፖሊዮን ቦርናርቴን ጨምሮ የፈረንሳይ ነገስታት ቤተሰቦች ይጠቀሙባቸው የነበሩ የአንገትና የጆሮ ጌጣጌጦች ይገኙባቸዋል። የሉቨር ሙዚየም የደህንነት ሁኔታ ቸል ተብሎ መቆየቱ በተደጋጋሚ ሲነሳ እንደነበር የተመለከተው ዘገባው የፈረንሳይ የባህል ሚኒስትር የሀገሪቱ የዋና ዋና ሙዚየሞች ጥበቃ ላለፉት አስርተ ዓመታት ቸልተብሎ መቆየቱን አረጋግጧል። ይህ ዶችቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ ሀፍተ ላስታውሳችሁም የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ስርዓተ ቀብር ዛሬ ተፈጸመ። እስራኤል ትናንት እሁድ ከሐማስ ለተሰነዘረ ጥቃት አጸፋ ነው ያካለችው ብርቱ የአየር ጥቃት በኋላ የጋዛ የተኩስ አቁም ተግባራዊነቱ እንደሚቀጥል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩም። የጣሊያን የባህር ድንበር ጠባቂዎች ላምፔዱሳ ደሴት አቅራቢያ 91 ሰዎች ከመስጠት መታደጋቸውን አስታወቁም። ሩሲያና ዩክሬን ለዛሬ አጥባ ለዛሬ አጥቢያ አንዳቸው በሌላው የመሠረተ ልማት ላይ ባደረሷቸው የድሮንና የአየር ጥቃቶች ብርቱ ውድመት ደረሰ። የፈረንሳይ ፖሊስ ፓሪስ ውስጥ ከሚገኘው ታዋቂ ሙዚየም እጅግ ውድ ጌጣጌጦች የሰረቁ ሰዎችን ለመያዝ ለሁለተኛ ቀን ጥረታቸውን ቀጥለዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።